የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ጥር 21 2017 ዓ ም ዝግጅታችን ጀመረ። ¶¶ የፕሬዚደንት ዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ ለውጭ ልማት የምሰጠውን እርዳታ ሙሉ በሙሉ ሊባል በሚችል ደረጃ ለሶስት ወራት እንዲቋረጥ ትእዛዝ መስጠታቸውና ሌሎች ዘገባዎችን በምሽቱ ምሽቱ አካተናል። ጤና ይስጥልኝ። እንደምን ዋላችኋል? እንደምን አምሽታችኋል? አድማጮቻችንና ተመልካቾቻችን ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። በቅንብሩ አብራኝ የምትቆየው ደግሞ ብርሃን አይሉናት ዋና አዘጋጃችን ጽዮን ግርማ ዝግጅቶቻችን ከመደበኞቹ የራዲዮና የቴሌቪዥን ሞገዶቻችን በተጨማሪ አምሐሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ አት ቪኦ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁ እንድትቆዩ አስቀድመን እንጋብዛለን። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋለን። እንግዶል ይጠብቃችኋል። በድጋሚ እንደምናመሻችው ኢትዮጵያ በሲቪል ማህበረሰቡ ላይ የምታደርገውን ጥቃት አባብሳ ቀጥላል ሲል ሂዩማን ራይትስ ዋች ከሰሰ። በደቡብ ሱዳን የአውሮፕላን አደጋ ሀያ ሰዎች ሞቱ። ከሰላም ስምምነቱ ወዲህ የመጀመሪያው በመርከብ የተጫነ እርዳታ ወደ ጋዛ ተላከ። እንዲሁም የትረምፕ አስተዳደር ስራቸውን ለሚለቁ የመንግስት ሠራተኞች ጉርሻ እንደሚሰጥ አስታወቀ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። የሰብአዊ መብት ድርጅቱ ሂማን ራይት ዎች የኢትዮጵያ መንግስት በሲቪል ማህበረሰቡ ላይ የሚያደርገውን ጥቃት አባብሶ ቀጥሏል ሲል ዛሬ ክስ አሰምቷል። ባለፈው ታህሳስ አምስት የሰብአዊ መብት ድርጅቶች ማለትም በሀገሪቱ ለረጅም ጊዜ ያገለገለው የኢትዮጵያ ሰብአዊ መብቶች ጉባኤ፣ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል፣ የመብቶችና ዲሞክራሲ እድገት ማዕከል ካርድ፣ የህግ ባለሙያዎች ለሰብአዊ መብቶች እንዲሁም በኢትዮጵያ የሰብአዊ መብቶች ማኅበር በመታገዳቸውን ሂማን ራይትስ ዋች አውግዟል። ድርጅቶቹ የታገዱት ገለልተኝነት ይጎድላቸዋል እንዲሁም ከተቋቋሙበት ዓላማ ውጭ ተንቀሳቅሰዋል በሚል ነበር። የመንግሥት ድርጊት እየተባባሰ ያለውና በሲቪል ማኅበረሰቡ ላይ የሚደረገው ጥቃት ነው ሲል ሂማን ራይትስ ዋች አክለዋል። የኢትዮጵያ ባለሥልጣናት ባለፈው አንድ ዓመት ውስጥ በሰብአዊ መብት ቡድኖች ላይ የጥቃት ዘመቻ ከፍተዋል ሲሉ የቡድኑ የአፍሪካ ዲሬክተር ማውሲ ሴጉን ተናግረዋል። በሰብአዊ መብቶች ላይ ወሳኝ የሆኑ ጉዳዮችን የሚሰንዱና ሰብአዊ መብቶችን የሚያራምዱ ቡድኖችን በማገድ መንግስት ገለልተኛ የሆኑ ወገኖችን ክትትል እንደማይታገስ አሳይተዋል ሲሉ ማክለዋል። የጠቅላይ ሚኒስትር አብይ አህመድ ቃል አቀባይ የሆኑት ቢለኔ ስዩም በበኩላቸው መንግስት ሁሉንም አካላት የሚያሳትፍ አካታችና ሕጋዊ ምህዳርን ፈጥረዋል ሲሉ ምላሽ ሰጥተዋል። በደቡብ ሱዳን አንድ አውሮፕላን ተከስክሶ 20 ሰዎች ሕይወታቸውን እንዳጡ ተዘግቧል። አውሮፕላኑ የተከሰከሰው ዛሬ ጠዋት አራት ሰዓት ተኩል አካባቢ ዩኒቲ ስቴት በተባለው ግዛት ውስጥ በአንድ ነዳጅ ማውጫ አካባቢ ሲሆን ከአደጋው አንድ ግለሰብ መትረፉም ተነግረዋል። አውሮፕላኑ የተከሰከሰው አየር ማረፊያው ሊደርስ 500 ሜትር ያህል ሲቀረው እንደነበርም ተመልክተዋል። የዩክሬኑ የመጓጓዣ አገልግሎት አውሮፕላን በነዳጅ አውጪው ኩባንያ በኪራይ በማገልገል ላይ የነበረ ሲሆን ተሳፋሪዎቹ በሙሉ የኩባንያው ሰራተኞች እንደነበሩ ታውቋል። አውሮፕላኑ 21 ሰዎችን አሳፍሮ የነበረ ሲሆን አንድ ግለሰብ ሊተርፍ ችሏል። ከተሳፋሪዎቹ ውስጥ 16 ደቡብ ሱዳናውያን፣ ሁለት ቻይናውያን እና አንድ ህንዳዊ እንደሚገኙበት የኤፍፒ ዜና ወኪል ተመልክቻ ያለውን የተሳፋሪዎች ዝርዝር ጠቅሶ አመልክቷል። ከሰላም ስምምነቱ ወዲህ የመጀመሪያው በመርከብ የተጫነ እርዳታ ወደ ጋዛ ተላከ። ያዝ ለቀቅ የሚያደርገው የጋዛ የሰላም ስምምነት ከተፈረመ ወዲህ ለመጀመሪያ ጊዜ ነው የተባለ እርዳታ የያዘ የቱርክ መርከብ ግብፅ ወደብ መድረሱን አንድ የቱርክ ባለስልጣንና የግብፅ ምንጮች አስታውቀዋል። መርከቡ ብርድ ልብስ፣ ድንኳን፣ ተንቀሳቃሽ መጸዳጃና ጄኔሬተሮች ጨምሮ 871 ቶን የሰብዓዊ እርዳታ እንደያዘም ተነግሯል። የጋዛ ወንድሞቻችንንና እህቶቻችንን ቁስል ለማዳን ጊዜያዊ የመጠለያ ፍላጎታቸውንም ለማሟላት ተዘጋጅተናል ሲሉ የቱርኩ የአገር ውስጥ ሚኒስትር አሊ የርሊካያ በኤክስ ማህበራዊ መድረክ ላይ አስታውቀዋል። ከግብፅ የቀይ ጨረቃ ማኅበር የተዋቀረ ቡድን ከቱርክ የተላከውን እርዳታ ተረክቦ ወደ ጋዛ ሰርጥ ለማድረስ በዝግጅት ላይ መሆኑን ከጋዛ ሰርጥ 50 ኪሎ ሜትር ላይ በሚርቀው ወደብ የሚገኙ ምንጭ ለኤፍፒ ዜና ወኪል ተናግረዋል። የተኩስ ማቆም ስምምነቱን ተከትሎ በመቶ የሚቆጠሩና እርዳታ የጫኑ ከባድ መኪናዎች ጋዛ ሲገቡ፣ የተወሰነ እርዳታ ደግሞ በአየር ተጓጉዟል። በመጨረሻም የትረምፕ አስተዳደር ስራቸውን ለሚለቁ የመንግስት ሠራተኞች ጉርሻ እንደሚሰጥ አስታወቀ። አዲሱ የዶናልድ ትረምፕ አስተዳደር ፍላጎት ያላቸው የመንግስት ሠራተኞች ስራቸውን በፈቃዳቸው የሚለቁ ከሆነ የስምንት ወር የደሞዝ ጉርሻ እንደሚሰጥ ትናንት ለመንግስት ሠራተኞች በላከው ኢሜይል አስታውቋል። ፕሮግራሙ የዶናልድ ትራምፕ አስተዳደር የመንግስት መስሪያ ቤቶችንና ሰራተኞችን ለመቀነስ የያዘው እቅድ አካል መሆኑ ተመልክቷል። ሰራተኞች ፍላጎታቸውን እስከ መጪው ሐሙስ ድረስ ማሳወቅ እንዳለባቸውም ተመልክቷል። ይህን የሚያደርጉ ሰራተኞች የመንግስት ሰራተኞች ሙሉ ለሙሉ ከቢሮ እንዲሰሩ የሚያዘው ደንብ ላይመለከታቸው እንደሚልችልም ታውቋል። በስደተኞችና በብሔራዊ የጸጥታ ጉዳይ ላይ የሚሰሩ እንዲሁም የፖስታ ቤት ሰራተኞች ፕሮግራሙ እንደማይመለከታቸውም ታውቋል። የመንግስት ሰራተኞችን የሚወክሉ የሰራተኛ ማህበራት የአስተዳደሩን ሀሳብ ተቃውመዋል። ሰራተኞች እንዳይስማሙም መክረዋል። የፌዴራል ሰራተኞች ታማኝ፣ አስተማማኝና በየቀኑ ለመሻሻል የሚጥሩ መሆን አለባቸው ብሏል ከአስተዳደሩ የተላከው መልእክት። የቪኦኤ ሰራተኞችን ጭምር የሚወክለው የአሜሪካ መንግስት ሰራተኞች ፌዴሬሽን ኃላፊ ኤቨሬት ኬሊ ሰራተኞች አዲሱ ፕሮግራም የፈቃደኝነት ጉዳይ እንደሆነ እንዳያዩትና የአስተዳደሩ ተግባር የሚያሳየው በመንግስት መስሪያ ቤቶች ውስጥ ጤናማ ያልሆነ አካባቢ መፍጠርና ሰራተኞች መቆየት ቢሹ እንኳ ስራቸውን መቀጠል እንዳይችሉ ለማድረግ ነው ሲሉ ተናግረዋል። ክብራትና ክብራት በዚህ የምሽቱን ዜና አጠቃልላለሁ። ወደ ሀብታሙ መራቸዋሉ። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የምተላልፍላችሁን የዛሬ የረቡ ምሽት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከመደበኞቹ የራዲዮ እና የቴሌቪዥን መንገዶቻችን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦ ኒውስ ዳት ካም በፌስቡክ ደግሞ አት ቪኦኤ አማሪክ ላይ እየተደመጡ ይገኛሉ። አሁን ወደ ዕለቱ አበይት ርዕሰ ዘገባ እንሻገር። የፕሬዚደንት ዶናልድ ትራምፕ አስተዳደር ዩናይትድ ስቴትስ ለውጭ ልማት የሚሰጠው እርዳታ ሙሉ ለሙሉ ሊባል በሚችል ደረጃ ለሶስት ወራት እንዲቋረጥ ትዕዛዝ ሰጥቷል። ይህንን ያደረጉት የሚሰጡት እርዳታዎች ቅድሚያ ለአሜሪካ ከሚለው ፖሊሲያቸው ጋር የሚጣጣሙ መሆናቸውን እስኪገመግም ድረስ ሲሆን፣ የእርዳታ ድርጅቶችና የሰብአዊ መብት ተቋማት በበኩላቸው በእርምጃው በዓለም ዙሪያ ቁጥሩ እጅግ የበዛ ሕዝብ ለጉዳት እንደሚዳረግ በመግለጽ አስጠንቅቀዋል። የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ አኒታ ፓውል የላከችውን ዘገባ እንደሚከተለው አቀናብርነዋል ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በ2023 የበጀት ዓመቷ ለውጭ እርዳታ ወደ ሰባ ቢሊዮን ዶላር የሚጠጋ ገንዘብ ወጪ አድርጋለች። አብዛኛው እርዳታ የተሰጠውም በዓለም አቀፍ የልማት ተራድኦ ድርጅቷ በዩኤስኤአይዲ በኩል ነው። ከዓለም ከፍተኛውን ሰብአዊ እርዳታ የምትለግሰውም ዩናይትድ ስቴትስ ነች። በምህፃር ፔፕፋር ተብሎ የሚጠራው የፕሬዚደንታዊ የጸረ ኤድስ አጣዳፊ እርዳታ መርሃ ግብሯም በዓለም ዙሪያ ኤች አይቪን መከላከልና ሕክምና እርዳታን በሚመለከት ግንባር ቀደሙ ለጋሽ ነው። የቀድሞዋ የዩኤስኤድ አስተዳዳሪ ሰማንታ ፓወር በስልሳ ስድስት ሀገሮች ለሰማንያ አራት ሰብአዊ ቀውሶች ምላሽ ሰጥተናል በጋዛ በሱዳንና በዩክሬን አውዳሚ ጦርነቶች የተጎዱትን ጨምሮ በብዙ ሚሊዮኖች ለሚቆጠሩ ሰዎች ነፍስ አድን እርዳታ ሰጥተናል። ይህ በዚህ እንዳለ ፕሬዝደንት ዶናልድ ትራምፕ የአሜሪካን የውጭ ፖሊሲ ቅድሚያ ለአሜሪካ ከሚለው ፖሊሲያቸው ጋር አጣጥሞ ለማስኬድ እጅግ አጣዳፊ ከሆኑ የምግብ እርዳታዎች በስተቀር የውጭ እርዳታ በሙሉ በጊዜያዊነት እንዲቋረጥ በፊርማቸው አዘዋል። በፕሬዝደንቱ ትእዛዝ መሰረት የውጭ እርዳታ መርሃ ግብሮች እንደገና እስከሚገመገሙ ድረስ ለልማት እርዳታ የሚውል አዲስ ወጪ መመደብም ሆነ ክፍያ ለዘጠና ቀናት እንዲቋረጥ ታዟል። በተመሳሳይ ከትናንት ማክሰኞ ጀምሮ የፌዴራል መንግስት እርዳታና ብድር በሙሉ እንዲቋረጥ ስላደረገው ትእዛዝ ዋይት ሀውስ ምክንያቶቹን በዝርዝር አስቀምጧል። የዋይት ሀውስ ቃል አቀባዩ ካሮላይን ለቬት የትኞቹ የሀገር ውስጥ መርሃ ግብሮች እንደሚቋረጡ ግን አላብራሩም። ባለፉት አራት ዓመታት የባይደን አስተዳደር እንደ ሰከረ መርከበኛ ገንዘብ ሲረጭ እንደነበር አይተናል። እዚህ ሀገር ላለው የዋጋ ንረት አንዱ ትልቁ ምክንያት እሱ ነው። ስለዚህ እውነቱን ለመናገር የኛ አስተዳደር እያንዳንዷ ሳንቲም ምን ላይ እንደምትውል የመቆጣጠር ኃላፊነት አለበት። የአሜሪካ ድምፅ ትዕዛዙ የትኞቹን የውጭ እርዳታ መርሃ ግብሮች እንደሚመለከት ተጨማሪ ማብራሪያ ለማግኘት ለዋይት ሀውስ ላቀረበው ጥያቄ ምላሽ አላገኘም። የሰብአዊ ረዳት ተቋማት በበኩላቸው ጾታዊ እኩልነትን ንግድ ነክ ልማቶችንና በዋናነትም በዩናይትድ ስቴትስ የገንዘብ ድጋፍ የሚቀርቡ የኤች አይ ቪ መድኃኒቶችን በማንሳት ስጋታቸውን ይገልጻሉ። የቀደመው የባይደን አስተዳደር ባለስልጣናት የኤች አይ ቪ መድኃኒት እርዳታውን ዋሽንግተን ከታዳጊ ሀገሮች ጋር ላላት ግንኙነት አንዱ ዋና ምሰሶ አድርገው ይገልጹታል። የሰብአዊ እርዳታ መርሃ ግብሮቹ መቋረጥ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥንም እንዳሳሰበ ቃል አቀባያቸው ስቴፋን ዱጃሪች እንዲህ ሲሉ ገልጸዋል። The Secretary General notes with concern the announcement of a pause in U.S. U.S. የውጭ እርዳታ እንዲቋረጥ የመደረጉ ዜና ዋና ጸሐፊውን አሳስቧቸዋል። ሕይወትና መተዳደሪያቸው በዚህ ድጋፍ ላይ የተመረኮዘ በመሆኑ በዓለም ዙሪያ ላሉ በእጅጉ ለችግር ተጋላጭ ለሆኑ ማህበረሰቦች ወሳኝ የሆኑትን እነኚህን የልማትና የሰብአዊ ድጋፍ አቅርቦቶች ቀጣይነት ለማረጋገጥ ትዕዛዙ ተፈጻሚ የማይሆንባቸው ተጨማሪ ሁኔታዎች እንዲፈጠሩ ጠይቀዋል። እንደ አውሮፓውያን የዘመን አቆጣጠር በ2023 የበጀት ዓመት በዩኤስኤድ መርሃ ግብር 14 ቢሊዮን ዶላር ለዩክሬን ወታደራዊ ያልሆነ እርዳታ ውሏል። ይህም በአመቱ ለአንድ የእርዳታ መርሃ ግብር የተመደበ ከሁሉም ከፍተኛው ወጪ ነው። የሰብአዊ መብት ተሟጋቾች ከዩናይትድ ስቴትስ ግብር ከፋዮች የሚሰበስበው ገንዘብ ምን ላይ እንደሚውል በደንብ ቁጥጥር መደረጉ አግባብ ነው ይላሉ። ይህ በሚገመገምበት ጊዜ ግን እርዳታ ሊቋረጥ አይገባም ነው የሚሉት። ኒኮል ዊድርሽም የሁማን ራይትስ ዋች የዋሽንግተን ቢሮ ምክትል ዳይሬክተር ናቸው። የምትፈልጉት ሁሉንም እርዳታ መገምገም ከሆነ ገምግማችን ጀምሩ የምትመለከቱትን ነገር በደንብ መረዳት ይኖርባቸዋል ግምገማችሁን የምታካሂዱት ግን ነብስ አድን የሆኑ እርዳታዎችን አቋርጣችሁ መሆን የለበትም ተንታኞችም ትዕዛዙን አስመልክቶ ያላቸውን ስጋት እየገለጹ ነው ኤስተር ብረመር በውጭ ግንኙነቶች ምክር ቤት የዓለም አቀፍ አስተዳደር ጉዳዮች ከፍተኛ አጥኚ ናቸው እኛን የሚያሳስበን የውጭ እርዳታ ስራ አቁሙ የሚለው ትዕዛዝ ወዲያውኑ የሚያስከትለው ጉዳት ነው። የውጭ እርዳታ ሲባል ከክትባት ጋር የተያያዙ የሰብአዊ እርዳታ ፕሮጀክቶችንም እንደሚጨምር ማስታወስ አለብን። ለምሳሌ በዓለም ዙሪያ ህጻናት ለተላላፊ በሽታዎች እንዳይጋለጡ ለመከላከል የሚሰጡ ክትባቶች አሉ። እነዚህን የተጠቀሱትን ዓለም አቀፍ የጤና ጉዳዮች በሚመለከት ፕሬዚደንት ትረምፕ ያላቸው አቋም ግልጽ ነው። አስተዳደሩ በተረከቡበት በመጀመሪያው ቀናቸው ዩናይትድ ስቴትስን ከዓለም የጤና ድርጅት አባልነት እንደሚያስወጧት አስታውቀዋል። ለድርጅቱ ከፍተኛውን የገንዘብ ድጋፍ የምትለግሰው ዩናይትድ ስቴትስ ስትሆን አገራችን እየተበዘበዘች ነው ብለዋል። ትረምፕ በመጀመሪያው አስተዳደራቸውም ተመሳሳይ እርምጃ መውሰዳቸው የሚታወስ ነው። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በቀጥታ የሚተላለፍላችሁን የማክሰኞ ምሽት ስርጭታችን ነው የሰማችሁት። የዕለቱ አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩም ዘገባ በዩናይትድ ስቴትስ ያቆይናል። ዩናይትድ ስቴትስ ውስጥ በመወለድ የሚገኝ መብት እንዲቆም ትራምፕ ጫና እያደረጉ ነው። ፕሬዚደንት ዶናልድ ትራምፕ በመወለድ የሚገኝ ዜግነት በመባል የሚታወቀውን የዜግነት መብት እንዲቀር ወይንም እንዲቋረጥ የሚያደርግ ፕሬዚደንታዊ ማዘዣ ወይንም ትዕዛዝ መፈረማቸውን ተከትሎ እንደ አውሮፓውያን የዘመን አቆጣጠር በ1868 የፀደቀውና የሲቪል መብቶች ማዕከል ተብሎ የሚታወቀውና የወላጆች የዜግነት ሁኔታ ምንም ይሁን ምን በ ዩናይትድ ስቴትስ ግዛት ውስጥ ለተወለደ ሁሉ የዜግነት መብት የሚያገናጽፈውን አስራ አራተኛውን የህገ መንግስት ማሻሻያ ዙሪያ ፖለቲካዊ ክርክር ተጀምሯል። የአሜሪካ ድምጿ የኢሚግሬሽን ጉዳዮች ዘጋቢ አሊን ባሮንስ ያጠናቀረችውን ዘገባ ኤደን ገረመው እንደሚከተለው ታሰማናለች። የዩናይትድ ስቴትስ ህገ መንግስት በ አስራ ስምንተኛው መቶ ክፍለ ዘመን ከስደት ጋር የተያያዘውን አብዛኛውን የውሳኔ ስልጣን ለህግ መወሰኛው ምክር ቤት አስተላልፏል። ይሁን እንጂ ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ በመወለድ የሚገኝ ተብሎ የሚታወቀውን የዜግነት መብት እንዲቆም የሚያደርግ የስራ ማስፈጸሚያ ፈርመዋል። እንደምታውቁት በዓለም ላይ ይህን በመወለድ የዜግነት መብት የማግኘት መብት የምንሰጥ አገር እኛ ብቻ ነን። ፍጹም የማይረባ ነገር ነው። ግን ታውቃላችሁ፣ እና ያለን እኛ በጣም ጥሩ ምክንያቶች እንዳለን የምናስብ ሲሆንና የተወሰኑት ጥቂት ሰዎች ደግሞ ይህንን ለማድረግ ለብዙ አስርተ ዓመታት ይፈልጉ ነበር። ፕሬዚዳንቱ የሥራ ማስፈጸሚያ ትእዛዝ ተቾች አስራአራተኛው የሕገ መንግሥት ማሻሻያ ለማናቸውም የሲቪል መብት ጉዳዮች የማዕዘን ድንጋይ መሆኑን በመጥቀስ በፕሬዚዳንቱ የሚሻር አይሆንም ይላሉ። ቱየት ዴኦንግ በብሔራዊ የእስያ ፓስፊክ አሜሪካዊ ሴቶች ጉባኤ የኢሚግሬሽን ጉዳዮች ጠበቃ እና የፖሊሲ ባለሙያ ናቸው። መጀመሪያ ላይ በባርነት የተያዙ ጥቁሮች ዜግነት ማግኘት መቻላቸውን ለማረጋገጥ የተደረገ ነበር። እናም ይሄ ድሬድ ስኮት በተሰኘው ጥቁር መዝገብ ላይ ተሰንዷል። ስለዚህ የህገ መንግስት ማሻሻያዎችና ህገ መንግስታዊ መብቶች በፕሬዝዳንት ሊሻሩ አይችሉም። ሊሻሩ የሚችሉት በኮንግረስ ነው። ስለዚህ የስራ አስፈጻሚው ትእዛዝ ህገ ወጥ ነው። ይሁን እንጂ የስራ አስፈጻሚ ትእዛዙ ደጋፊዎችም በስደተኛ ጉዳይ ላይ ፍትሐዊነትን የሚያመጣ ትእዛዝ ነው በማለት ይከራከራሉ። የቴክሳሱ ግዛት ሪፐብሊካን የህግ መወሰኛው ምክር ቤት አባል ብራያን ባቢን ፕሬዚዳንት ትራምፕ በኢሚግሬሽን ስርዓታችን ውስጥ ፍትሐዊነትን መመለስና የ14ተኛው የሕገ መንግሥት ማሻሻያን ትክክለኛ ዓላማን በማስከበር አሜሪካን እንደ ገና ታላቅ ማድረግ የራእያቸው ዋና ጉዳይ መሆኑን ግልጽ አድርገዋል። በውልደት የሚገኝ ዜግነትን ለማስቆም የሰጡት ታሪካዊ የስራ አስፈጻሚ ትእዛዝ ወደፊት የሚወስደን ወሳኝ እርምጃ ነው። የስራ አስፈጻሚ ትእዛዙ በሂደት ላይ ያሉ ብዙ ክሶች የተነሱበት ሲሆን ጉልህ የሆኑ የፍርድ ቤት ፈተናዎች ተጋርጠውበታል። በ22 ግዛቶች የሚገኙ የዴሞክራቲክ ፓርቲ አቃቢያ ህጎችም ትእዛዙ የሀገሪቱን 14ተኛው የህገ መንግስት ማሻሻያ ይጥሳል በማለት ክስ መስርተዋል። ጠቅላይ ፍርድ ቤት የብዙ ቻይናውያን ስደተኞች ዜግነት ጉዳይ ዙሪያ ባደረገው ሙግት ወቅት ፍርድ ቤቱ የአስራ አራተኛው የህገ መንግስት ማሻሻያ በእነዚህ ቻይናውያን ስደተኞች ላይ ተግባራዊ እንደሚሆን አረጋግጧል። ስለዚህ እነዚህ ቻይናውያን ስደተኞች ዜግነት ማግኘት ችለዋል። በሲያትል የፌዴራል ዳኛ ከስደተኛ ወይም ከሌላ ሀገር ዜጋ የዩናይትድ ስቴትስ ውስጥ በውልደት የሚገኝ ዜግነት የሚከለክለውን ትዕዛዝ በጊዜያዊነት አግደዋል። ጉዳዩ ወደ ጠቅላይ ፍርድ ቤቱ ከደረሰም ውጤቱ ሀገሪቱ የመውለድ ዜግነት ላይ ያላትን አቋም ሙሉ ለሙሉ የሚቀይር ይሆናል። ትዕዛዙ እንዲጸድቅ ከተበየነም በዋናነት አዲስ የዜግነት ምስክር ወረቀትና ሶሻል ሴኩሪቲ ተብሎ የሚታወቀውን የማህበራዊ ደህንነት ቁጥር የሌላቸው ጨቅላ ህጻናት እጣ ፈንታ ላይ ትልቅ ተጽዕኖ ያስከትላል። ለአሊን ቤሮስ ዘገባ እደን ገረመው ከዋሽንግተን ዲሲ ኤደንን ለቀደመው ዘገባ አመሰግናለሁ ወደ ቀጣዩ ዘገባ ስንሻገር ወደ ካሊፎርኒያ እናቀናለን በሰደድ እሳትና አደገኛ ውለው በተጠቃው ካሊፎርኒያ ግዛት እስካሁን 27 ሰዎች ሞተዋል እስከ 15 ሺህ የሚገመቱ ቤቶችንም አውድመዋል 100 ሺህ ነዋሪዎች ቤታቸውን ለቀው እንዲወጡ ትእዛዝ ተላልፏል። የአሜሪካ ድምፅ የሎስ አንጀለስ ዘጋቢ ዳንኤል አርጋው ይህ ሰደድ እሳት ወደ አመድነት ወደ ቀየራቸው ሁለት መንደሮች ተጉዞ የተመለከተውን አጋርቶናል በደቡብ ካሊፎርኒያ ግዛት በምትገኘው ሎስ አንጀለስ ከተማና አካባቢዋ ካለፉት ሁለት ሳምንታት በፊት የተቀሰቀሰው የኢቶንና የፓሲፊክ ፓሊሴድስ አደገኛ ሰደድ እሳት ሳቢያ ቢያንስ 27 ሰዎች ሕይወታቸውን ሲያጡ ከ15ሺ በላይ ሕንፃዎችና የመኖሪያ ቤቶች በእሳት ተለብልበው ወድሟል። በርካታ ነዋሪዎችንም ቤት አልባ አድርጓል። አሁንም የሰደድ እሳቱ በተወሰኑ ቦታዎች በደረቅ አየርና በሳንታ አና በተሰኘው አደገኛ ነፋስ በመታገዝ ወደ ሌሎች ስፍራዎች በመዛመት ላይ ይገኛል። ኢቶን እሳት የሚል ስያሜ የተሰጠውና ከሎስ አንጀለስ ከተማ በስተ ምስራቅ በኩል የሚገኘው እንዲሁም የ16 ሰዎችን ህይወት የቀጠፈው የአልታዲና አካባቢ ተዘዋውረን እንደተመለከትነው ከሆነ የመኖሪያ ቤቶች፣ የገበያ መደብሮችና ህንፃዎች ሙሉ ለሙሉ ወደ አመድነት ተቀይሯል። አቶ በለጠ ወልድ ዮሐንስ ይባላሉ። ከአልታዲና በቅርብ ርቀት የሚገኘው ፓሳዲና በተባለው አካባቢ ለ31 ዓመት ያት ያህል ነዋሪ እንደሆኑ ይናገራሉ። እዚህ አካባቢ ሰላሳ አንድ አመት ቆይቻል እና እኔ ይህን እሳት የረዳሁት ቤቴ ቁጭ ብዬ አውሎ ንፋሱን ለመሸሽ ቤት ውስጥ ቁጭ ብዬ ዜና ነበር ማየው። በኋላ ልጅ ደውሎ ለእናቱ እንዴ፣ ከቤቱ ዋሊያኮ ተራራው ላይ እሳት መጋየት ጀምሯል አለ። እሷ ውጣ እናስትዬ አለችኝ። በፊት በርስ ወጣ፣ ምንም ነገር የለም። ከኋላ ሲሄድ ተራራው እሳት ለብሶ ወደዚህ እየዘመተ ነው። በኋላ ግን ጭስ መጨሱ ደግሞ እየደረሰ ነው። ውጡ ከመባሉ በፊት ጭሱ ስላስቸገረ ቤቱን ለቅቄ ወጣሁኝ እና ኢቫኪዌሽን ድንበሩ ካለበት አልፌ ተቀመጥኩኝ። እዛ ለሶስት ቀን ያህል መጠለያ ነበረ። አይ ዘመድ ቤት ነው ያለሁት። እሳቱን ያየሁት ወደ አስር ሰዓት ተኩል አስራ አንድ ሰዓት ላይ ይሆናል እንግዲህ በዛ ሰዓት ደግሞ ጨልሟል እና በደንብ ይታያል። እሳቱ ያስፈራል እና ጭሱ ሲደርስ በቃ ጎረቤቶቼም ነበሩ እና እንዴት ነው እኛ መልቀቃችን ነው? ጭሱን አልቻል ነውም ብለውኝ እነሱ ሲወጡ እኔም ራሴ ጠቅልዬ እቃዬን ለሶስት ቀን ያህል ውጭ ሄጄ ቆይቻለሁ። አሁን የምንገኘው እዚህ የጎረቤቱ ቤት ይሄው እንደ አመድ ሆነዋል እና የእርሶ ቤት ተርፏል? ተርፏል። የወንድም ቤት ፊትለፊት ተርፏል። አዎ ተርፏል። አዎ እና ምንም ነገር አልሆነም። ዙሪያው በዛ በኩል እንደውም ያለው ቤት አልተነካም። በዚህ በኩል ያሉት ደግሞ በመደዳ ንፋሱ ነው እሳቱን ይዞ የሚመጣ ንፋሱ 160 ኪሎ ሜትር ነው የሚበር የሚሄደው በሰዓት ይህን ነው ሪፖርት የተደረገው ያልተሸከመው ፍም ያልተሸከመው የዛፍ ቁርጥራጭ ቅጠል በየቦታው ጠብ ጠብ እያደረገ ነበር የሚሄደው። ና ይኸው አንዳንዱ ነዶ እናያዋለን፣ አንዳንዱ ምንም ነገር ሳይሆን ተርፏል እና እንደዛ አይነት ሁኔታ ነበረ። ዋና ስራ የነበረው መጀመሪያ ላይ ይህንን ህዝብ እዚያ ያለውን ኢቫኪዌት ማድረግ ማለት ነው። ውጡ ከዚህ ልቀቁ በትዕዛዝ ላለቀቁት ደግሞ ፖሊስ እየመጣ እንኳክቷል። እኔ እኔ የነበርኩ ጊዜ ጭሱ ነው ያባረረኝ። በኋላ ግን ፖሊሶች መጥተው እያንኳኩ እንዳባረሩ ጎረቤት ይነግሮኛል እና ይሄ ነበር የመጀመሪያው ትልቅ ነገር ነፍስን አድን ነው ባጭሩ እሳቱ የሚመለስ አይነት አልመሰለም ይኸው እንደምናየው አንዳንዱን ጎድቶ ሄዷል አንዳንዱን ሳይነካ ሄዷል በተለይ የሚኖሩበት አካባቢ በተራራ የተከበበ ነው እንደምናየው ደረቃማ ቦታ ነው እና ይሄ ለመኖር ትንሽ ያስኪ ነው ለወደፊቱ ብለው ያስባሉ እንዲሁ ከምኑ ሸሽተ ያለመሄድ እንዴ እሳት እኮ ነው ይሄ። መቶ ስልሳ ኪሎ ሜትር በሰዓት። ከዚህ እኮ ውቅያኖስ ጋር ትደርሳል ከአሁን ካለንበት። እና ልትሸሽ አትችልም። ንፋሱን ግን እሳት ከያዘ ደግሞ ምላሱን እየሰደደ ነው የሚመጣው። ወላፈኑ በጣም አስቸጋሪ ነው። የሚሸሽ ነገር አይደለም እና ይሄ የሚሸሽ አይደለም። የፍጥረት ጉልበት ግን ለመጀመሪያ ጊዜ በህይወቴ እንዲህ አይነት ያየሁት የመጀመሪያ ጊዜ ነው። ኃይለኛ ኃይለኛ ኃይለኛ ኃይለኛ ነው። እንግዲህ መኖሮትን የሚያውቁ እዚህ አካባቢ ወዳጅ ዘመድ ያደረገው ጥሪ፣ ከዛ በኋላ ማ ስልክ ላይ ነው ሰው ሁሉ እንዴት ነው ተረፍክሮ ወይ ሳምንቱ ሙሉ የሚመጣ ነው። በየሰዓቱ ከአገር ቤት ጭምር እንዴት ናችሁ የሚል ነው የሚመጣው። እና ተርፈናልኛ። እንግዲህ እንደምታየው ደግሞ ጎረቤት እዚህ የተረፈ ነገር የለ። እና በጣም የሚያስደነግጥ ሁኔታ ነበር። ሰው ሁሉ ሀሳብ ይዞት ነበር። ከአውሮፓ ከኢትዮጵያ ከአሜሪካ ይደውሉ ነበረ እና እንደናችሁ ተረፋችሁ ወይም ማይን ጓደኞች ዘመዶች ይህ ነው እና እንደውም፣ በትውውቅ በስራ የምንተዋወቁ ሁሉ እየደወሉ ቼክ ያደረጉ ነበር እና በጣም ኮንሰርን ነበረ። ኮሚኒቲው ያሳዝን ነበር። የእውነት ይሄ የእሳሱን ሀይል ነው የሚያሳየ እንዲ እንዲህ አይነት ትልልቅ ብረቶች አቅልጦ ቁጭ አድርጓል። የቀረው በድንጋይ የተሰራው ጭስ መውጫ ነው አለቅ። የተቀረው አመድ ነው አመድ፣ አመድ ድረስ አውርዶታል እንደምታየው የተረፈ ነገር የለ ፕሮባብሊ ሀያ ሰላሳ አርባ ሴንቲሜትር አይሆንም እንዴ እንትኑ የአመዱ ክምር ከባድ ነገር በድጋሚ ክብራንና ክብራት ውድ ተመልካቾቻችን አሁን የሚገኘው በዚሁ በፓሳዲና አካባቢ ውስጥ እንደምትመለከቱት የቤቱ ቁሳቁስ በጠቅላላ ወደ አመርነት ተቀይሯል በመቀጠልም ጉዞአችን ያደረግነው 82 በመቶ የነዋሪዎችን ንብረት ያወደመው እና በአሜሪካ በጣም ውድ የሆኑ የሆሊውድ የፊልም አክተሮችና ባለሀብቶች ቅንጡ መኖሪያ ስፍራ ወደ ነበረው ነው። ገና ወደ ውስጥ ዘልቀን እንደገባን የውቅያኖስ ዳርቻን ተንተርሰው ይታዩ የነበሩት ቅንጡ የመኖሪያ ቤቶች፣ የንግድ መደብሮች፣ ሬስቶራንቶች፣ የትምህርት ቤት ተቋማቶች አሁን የሉም። ሙሉ ለሙሉ ወደ አመድነት ተቀይሯል። በሎስ አንጀለስ ረጅም ርቀት የሚሸፍነው ሰንሴት ብሉቨርድ ታዋቂ አውሮ ጎዳና አለም የሚገኙ ህንፃዎች ሙሉ ለሙሉ ወድሟል። አካባቢው ከብሔራዊ የጥበቃ ዘብና ከፖሊሶች በስተቀር ጸጥ ረጭ ብሏል። ወይዘሮ ተዋበች ፈረደ በላይ እሳቱ ከተነሳበት በፓሲፊክ ፓሊሴድ ውስጥ የሚገኝ ፓሊሴድስ የወይን መሸጫ መደብር ብቸኛዋ ኢትዮጵያዊት የንግድ ቤት ባለቤት ሲሆኑ በአቅራቢያቸው የሚገኘው የንግድ መደብሮችና ቤቶች ሲወድሙ የእርሳቸው ግን መትረፉ የተደበላለቀ ስሜት እንደፈጠረባቸው ይናገራሉ። ስሜቱ የተደበላለቀ ነው። ው ካስተመሮችን ኦልሞስት በሚባል ደረጃ ብዙ ነገር አጣነዋልና ያ ስሜት ትንሽ ከበድ ይላል። የኔ ስቶር ደግሞ በመትረፉ አንተም እንደምታውቀው ከባድ ነው። እዚህ ሰፈር ብዙ ነገር ወድሟል። እሱ ደግሞ እግዚአብሔር የተመሰገነ ይሁን ተርፎልኛል፣ በሱ ደስተኛል። መጀመሪያ እንደ ማንኛውም ሰው ሱቁን ከፍቼ ነበረ፣ ለትንሽ ሰዓት ቆይቻለሁ። ግን ሰአቱ ከተነሳ በኋላ ከዚያ አካባቢ ነበር የተነሳው፣ ጭሱን በዛ በርቀት ነበር የምናየው ግን የምታያቸውን ፓልም ትሪዎች የተቃጠሉትን እየተቃጠለ እዚያ አካባቢ ደረሰ። ከባድ ነበር። ግን አንዳንድ ነገር ዶክመንት ማውጣት ስለነበረብን ተመልሰን ስንመጣ ደግሞ እጅግ እጅግ እኛ ከመጠበቅ ነው በላይ ከባድ ነበር። ለመውጣትም የፈጀብን ሰዓትም ረጅም ነበር። ብዙ ቤቶች ተቃጥለዋል። ብዙ የስራ ቦታዎችም ሙሉ በሙሉ ተቃጥሏን በማለት ደረጃ ነው ያየሁት። እኔ እንደዚህ ጠብቀኛም ብዬም አልገመቱም ነበር። ልክ ስንገባ ጭራሽ ፓርኪንግ ላቱም አልተነካም፣ ምንም ነገር የሆነው ነገር የለም። እንግዲህ እግዚአብሔርን ስራ ነው ያየንበት ማለት ነው። ከጀርባ ሙላ እሳት ተነስቶ ነበር። የእርስዎ ሱቅ ነው እንግዲህ ይሄ በጠቅላላ ያሉት ንግድ መደብሮች የጠረኩት። ከጀርባ የነበረውን እሳት አይታችሁታል እንዴት እንደነበረ? መጀመሪያ ሱቁ ሲያዝ አልነበር አላየነውም፣ ነበረ እዛ አካባቢ ነበረ ላይክ የደረሰብን የተቃጠለኛ የወጣ ነው ማለት ነው። ሱቁ ሳይያዝ ነው የወጣ ነው ግን ቀርቦ ነበረ ጭሱ። እሳቱ በጣም ሙቀት ነበረው። ፓልም ትሪዎች እንዳልኩ በጣም ይቃጠሉ ነበረ። ይኸው እንደሚደርስበትና እንደ በቃ እያሰብነን የወጣ ነው። ነገር ግን የእግዚአብሔርን ስራ እኔ ደግሞ እየጠበቅኩ ነበረ እግዚአብሔር ምኔት ሳነዋል ሊተርፍ ይችላል ሚነበር ነገር ነበረኝ። እግዚአብሔር የተመሰገነ ውን ይኸው ተርፎ አግኝተነዋል ማለት ነው። ደግሞ ከጀርባው ተራራዎቹ ላይ ያሉ ቤቶች አሉ እነሱ በጠቅላላ ወድመዋል። አሁን እንደተነገረ ከሆነ የኔም ካስተመር ነበሩ። በጣም ነው የሚያሳዝነው ው ተቃጥሎባቸዋል። እንዲሁም አንዳንዴ ከዛ ሁነን እናያቸው ነበር ቤቶችን ማለት ነው። እኛ እዚህ ሁነን እነሱ ከላይ ሆነው እኛን ያዩናል። እኛ ደግሞ ከታች ሁነን እናያቸው ነበር። እሱም ተቃጥሏል። እጅግ የሚያሳዝን ነው ው እንደምታየው፣ አይ ዛፍ የሚባል ነገር አንድ እንኳን ሳይተርፍ ተቃጥሏል። አንድም ነገር የተረፈ ነገር የለም። የሚገርም ነው። የእግዚአብሔር ጥበቃ ነው። ይህኛውን እንኳ አልነካውም። ሰዓት ማለት ነው እና ተርፎልና እንደዛ እስኪ ከሁለት ሳምንት ቆይታ በኋላ እንግዲህ ሱቆታውን መግባቶት ነው። እስኪ ገብተው ሱቆቱን ያሳዩን እስኪ። የመብራን ስራ የእግዚአብሔር ስራ ትልቅ ነው እና እንደዚህ ተርፎ በማየቴ በጣም እድለኛ ነኝ። አንድ ምቃ አልተነካም። እንደነበረ እንዳስቀመጡት ሆኖ ነው ያገኘሁት። ይኸው በኋላ በኩል ሂደው ነው ያተረፉት። በየቀኑ የሚመጣበት ቦታ ስለሆነ ለእኔ ሁለተኛ ቤቴ ነበር። እንግዲህ ካስተመሮች ተጽናንተው እንደገና ቤታቸው ተሰርቶ ስራ ለመጀመር ያብቀኝ። እነነሱን መጽናናትን ይስጥልኝ። ሌላ ምን ይባላል? የወደፊት እቅድዎ ምንድን ነው? እዚህ ቦታ መቀየት ነው እስኪ እንደ እግዚአብሔር ፍቃድ ቶሎ እንመለሳለን የሚል እቅድ አላቸው። ምክንያቱም ሁሉም እንሰራለን እያሉ ቶሎ ሲሉ ግን አሁን በአምስት ወር በሶስት ወር የሚሆን ነገር አይደለም። አንድ ዓመት ሁለት ዓመት ለመስራት የፈጃን ቤቶች ግን የኛ አካባቢ ለጊዜው የሱቅ መደብር የኛ አካባቢ ብቻ ስለሆነ የተረፈው ቪሌጁንም ሂዳ አይተው ከሆነ በሙሉ ተቃጥሏል በሚባል ደረጃ። ስለዚህ አሁን እንደተነገረን ከሆነ የኛ አካባቢ ስለሆነ የተረፈው ላሉት ለቀሩት የኛ ነው የሚያገለግለው ተብሎ እንዲሁም ትናንት ተነግሮናል። አይ ቲንክ በአጭር ጊዜ ውስጥ በሶስት ወር ውስጥ ትመለሳላችሁ ወደ ስራ ብለውናል ማለት ነው። ይሄ እንደምትመለከቱት ባንክ ኦፍ አሜሪካ የሚል የባንክ ቤት ነው። ይሄም ኤቲኤም ማሽኑ በጠቅላላ በዚህ መልኩ አንድም ሳይተርፍ ወድሟል ማለት ነው። ለአሜሪካ ድምፅ ዳንኤላ አርጋውነኝ ነኝ ከፓሊሴድ ካሊፎርኒያ ዳንኤል አርጋውን ለቀደመው ዘገባ አመሰግናለሁ። እያዳመጣችሁ እየተመለከታችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ እየተላለፈ የሚገኘውን የአሜሪካ ድምፅ የረቡ ምሽት ስርጭታችን ነው። አሁን ደግሞ በዓለማችን ላይ እየተደረጉ ያሉ እየተከናወኑ ካሉ ጉዳዮች መካከል ስለ አንዱ ያጋራን ዘንድ እንግዶ ወልዴን በድጋሚ ጋብዣዋለው። እንግዱ በድጋሚ እንኳን እንድናመጣ እንግዲህ፣ ባለፉት ጥቂት ቀናት ውስጥ እጅግ መነጋገሪያ ከሆኑ ጉዳዮች መካከል አንዱ በዲሞክራቲክ ኮንጎ ውስጥ የተፈጠረው አዲስ ግጭት ነው። ይህንን ግጭት በተመለከተ ያሉት ወቅታዊ መረጃዎች ምንድን ናቸው የሚለውን እስቲ ጀምር። በጣም ጥሩ። በቅርቡ በተለይም ባለፉት ሶስት ቀናት በተለይም ደግሞ ከእሁድ ጀምሮ የተፈጠረው ነገር አማጽያኑ ገፍተው ሄደው የጎማን ከተማ ሙሉ ለሙሉ በሚባልና የአየር ማረፊያውን ጨምሮ መቆጣጠራቸው ነው። ከዚህ ጋር በተያያዘ ነዋሪዎች ለቀው ወጥተው ነበር። ዛሬ ግን ትንሽ ፍርሃት ለቋቸው ከቤታቸው ወጥተዋል። ሆኖም ግን ምግብ እንደሚያስፈልጋቸው ውሃ እንደሚያስፈልጋቸው ሲገልጹ ተሰምቷል። በሶስት ቀናት ውስጥ ወደ አንድ መቶ ሰዎች ነው የተገደሉት ወደ አንድ ሺህ የሚሆኑ ደግሞ ተጎድተዋል። አንዳንዶቹ አስከሬኖች አሁንም መሬት ላይ እንደሚገኙ በመንገድ ላይ እንደሚገኙ ዘገባዎች በቪዲዮ አመልክተዋል። በቅርቡ በተለይም ባለፉት ሶስት ቀናት የነበረው ውጊያ ከፍተኛ የነበረውን የሰብአዊ ቀውስ እንደገና ይበልጥ አባብሶታል። ወደ ግማሽ ሚሊዮን የሚሆኑ ሰዎች ናቸው ቤታቸውን ለቀው የወጡት። በአጠቃላይ በነበረው ግጭትና አሁን ያለው ወትሮውንም ያለው የምግብና የውሃ ችግር እንዲሁም የመድኃኒት ችግር ተባብሶ ቀጥሏል። የሀገሪቱ ፕሬዚደንት ፊሊክስ ቺሴኬዲ ዛሬ ከሩዋንዳው ፕሬዚደንት ፖል ካጋሜ ጋር እንደሚወያዩ ይጠበቅ ነበረ። ያንን አላደርግም ብለው አሳባቸውን ገልጸዋል። ዛሬ ግን ለሀገሪቱ ህዝብ ንግግር እንደሚያደርጉ ይጠበቃል። እንዲሁ ተጨማሪ ለመስጠት ያህል ኤም 23 የሚባሉት አማጽያን ማርች 23ን ሪፈር ለማድረግ ነው ያን ለማመልከት ነው። ያስም የወጣው በቱትሲ የሚመሩና በሩዋንዳ የሚደገፉ ናቸው። የኮንጎ አብዮታዊ ሰራዊት በሚልም ይታወቃሉ። መሬት ላይ ያለው የሰሞኑ ሁኔታ ይን ይመስላል። እንግዲህ ኮንጎ ካለችበት ጂኦ ፖለቲካል መቀመጫነት እንዲሁም ደግሞ ሀገሪቱ ውስጥም አሉ ከሚባሉ እጅግ የበረከቱ ማዕድኖች ጋር በተያያዘ የብዙ ሀገራት ዓይን ማረፊያ ናት። የተለያዩ አካላት ዓይን ማረፊያ እንደሆነች ይታወቃል። ከዚህ ጋር በተገናኘ ይህ ግጭት ከተፈጠረ በኋላ ከዓለም አቀፉ ወገን ከዓለም አቀፉ ማህበረሰብ በፖለቲካም ይሆናል በዲፕሎማሲ እየተደረጉ ያሉ ጥረቶች ምን መልክ ይዘዋል? ጥሩ አስቀምጠዋል። አሜሪካን ጨምሮ ነው በዚህ ጉዳይ ላይ ፍላጎታቸውን የሚያሳዩት። የአፍሪካ ህብረትና ሌሎቹም ቀጠናዊና አለም አቀፍ ድርጅቶች ተቋማት በዚህ ጉዳይ ላይ ተከታታይ መግለጫ ሲያወጡ ነበር። ሰሞኑን የአሜሪካ የውጭ ጉዳይ ሚኒስትር አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሪቢዮ ለፕሬዚደንት ካጋሜ ለሩዋንዳ ፕሬዚደንት ካጋሜ አስቸኳይ የተኩስ አቁም እንደምትሻ እዛ በዛ ክልል አካባቢ ጸጥታ እንዲሰፍን ፍላጎታቸው እንደሆነ ያረገራቸውን አቋም አስታውቀዋል። የፖል ካጋሜም በዛሬ በኤክስ ማህበራዊ ሚዲያ ላይ እንዳስታወቁት ከሩቢያው ጋር መገናኘታቸውና በተኩስ አቁምና የችግሩ መነሻ ምንድን ነው የሚለው ላይ መፍትሄ ለመስጠት መነጋገራቸውን አስታውቀዋል። ከዚህ በተጨማሪ አንጎላ በበኩሏ ሁለቱም ወገኖች ለሰላም ድርድር እንዲቀመጡ ጠይቃለች። ዛሬ አንጎላ ልትፈጽመው የነበረው ተግባር የሩዋንዳንና የኮንጎን መሪዎች ለውይይት ማቅረብ ነበር። ያሳይ ሳካ ቀርቷል። ምክንያቱም የኮንጎ መሪ አልገኝም በማለታቸው ምክንያት። የአፍሪካ ህብረትም በጎማ የሚታየው ሁከትን አውግዞ የኤም 23 ታጣቂዎች ትጥቅ እንዲፈቱ ጠይቋል። እጅግ በጣም አመሰግናለሁ። እንግዲህ ወልዴ በዲሞክራቲክ ኮንጎ ውስጥ ስላለው ግጭትና ውጥረት ይህንን መረጃ ስላጋራኝ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን ወደ ቀጣይ ዘገባዎቻችንና መሰናዶቻችን እንሻገራለን። ቀጣዩ ዘገባ ወደ ምጣኔ ሀብትና ንግድ ይወስደናል። የኢትዮጵያ መንግስት የብር ምንዛሬ ለውጥ ፖሊሲ በሀገሪቱ አጠቃላይ ዕዳ ላይ ጭማሪ እንዲከሰት ማድረጉን የገንዘብ ሚኒስቴር ያወጣው አመታዊ የዕዳ ትንተና ሪፖርት ያሳያል። በሌላ በኩል ዓለም አቀፉ የገንዘብ ተቋም አይኤምኤፍ የኢትዮጵያ ኢኮኖሚ ከፖሊሲ ለውጡ በኋላ በጥሩ ሁኔታ እየሄደ ነው ሲል ሰሞኑን ባወጣው የግምገማ ጽሁፍ መግለጫው አስታውቋል። ይህንን በተመለከተ ባለሙያዎቹን ያነጋገረው አስማማዋየ ነው። ቀጣዩን ዘገባ አልኩልናል። የገንዘብ ሚኒስቴር በቅርቡ ይፋ ባደረገው አመታዊ የዕዳ ትንተና ሪፖርቱ የሀገሪቷ አጠቃላይ የአገር ውስጥና የውጭ ዕዳ 68.8 ቢሊዮን ዶላር መድረሱን አስታውቋል። ከዚህ ውስጥ 28.8 ቢሊዮን ዶላሩ የውጭ ዕዳ ሲሆን ከፍተኛው 40 ቢሊዮን ገደማ ዶላር የሚሆኑ ብድር ደግሞ የአገር ውስጥ ነው። አጠቃላይ ዕዳው ባለፈው ዓመት ተመሳሳይ ጊዜ ከነበረበትም የ7.5 በመቶ እንዲሁም ከ5 ዓመታት በፊት ከነበረው ጋር ሲነጻዘር ደግሞ የ23.6 በመቶ ጭማሪ ማሳየቱንም ሪፖርቱ ይጠቅሳል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ባለፉት አምስት ዓመታት በተለይም የአገር ውስጥ ዕዳ እየጨመረ መምጣቱን ይናገራሉ። በአምስት ዓመት ውስጥ ከፍተኛ ሁኔታ ከሆነው የውጭ ሀገር አንድ የውጭ ሀገር የንግድ ብድር አንበደርም። ያው ማዕቀብም ተጥሏል፣ ለማቀፍ ተቋማት በሌሎችም ሀገሮች ብድር እንዳናገኝ በጦርነቱ ምክንያት። ስለዚህ መንግስት ያደረገው ከፍተኛ ሆነ የብር ህትመት ነው ያካሄደው፣ አምስት ዓመታት ውስጥ ይሄ ነገር፣ ግን በጣም ለከት የለው የዋጋ ግሽበት በታሪካችን አለ አይት ነው ማናውቀው የዋጋ ግሽበት ስላስከተለብን በተከታታይ ዓመታት ማለት ነው። መንግስትም ይህንን ነገር ለመቀነስ ካስታወስ ብሔራዊ የገንዘብ ፖሊሲ ፕሬስ ሪሊዝ አውጥቶ ነበረ ሁለት ሺህ ሀያ ሶስት ኦገስት ላይ ከዛ በኋላ አቋሙን አሳወቀ። አንድ ባንኮች ብድር የምታበድሩትን መቀነስ መቻል አለባችሁ፣ በዚህ መጠን የብድር እድገታችሁን፣ እንደዚሁም ደግሞ ብሔራዊ ባንክ ለመንግስት የሚያበድረውን ገንዘብ ወደ አንድ ሶስተኛ ወርደዋለሁ እና ከዛ በኋላ ያለው ግን ከጁን ሁለት ሺ ሀያ ሶስት በኋላ ያለው ግን መቀነስ ነገር በጣም ታይቷል። እንደተባለው ብሔራዊ ባንክ እንደገባልን ቃል አይመስለኝም። ቁጥሩን ሳያው ባለፉት አምስት ዓመታት የአገሪቱ ዳ በተለይም የአገር ውስጥ ብድር ማሻቀቡ ላይ የሚስማማው የገንዘብ ሚኒስቴር ሪፖርት የፌዴራል መንግስት እንደ ግምጃቤ ሰነዶች መካከለኛ የክፍያ ጊዜ የተቀመጠላቸውን ወንዶችንና ቀጥተኛ ብድሮችን አብዝቶ መውሰዱን በምክንያትነት አስቀምጠዋል። እስከ ሰኔ 2016 ዓ ም ድረስ ባለው ጊዜ ውስጥ የአገሪቱ አጠቃላይ ዕዳ ከሀገር ውስጥ ጠቅላላ ምርት ወይም ጂዲፒ ያለው ድርሻ 33.9 በመቶ መድረሱንና ከዚህም የአገር ውስጥ ዕዳ የጂዲፒውን 19 በመቶ እንዲሁም የውጩ ደግሞ አስራ ሦስት ነጥብ ዘጠኝ በመቶ ድርሻ እንዳለው ይጠቁማል ዶክተር አብዱል መናን መንግስት የወሰደው የብርን የመግዛት አቅም የማዳክም የፖሊሲ ውሳኔ በዳው ጭማሬ ላይ እና ከሀገር ውስጥ ጠቅላላ ምርት ንጽጽር ጋር ለተፈጠረው ልዩነት አንዱ ምክንያት መሆን ይጠቅሳሉ ትክክል ነው ባለፈው አምስት ዓመታት ውስጥ ከሀምሳ ምናምን ቢሊየን በዶላር ወደ 6968 ቢሊየን ዶላር የውጭ አጠቃላይ የሀገሪቱ ዳ ጨምሯል ምንም ጥርጥር የለውም መዳ ይጨምራል በየጊዜው ይጨምራል ዳው መጠኑ ምን ያህል ጨምረ ነው እንጂ በየጊዜው ዕዳ መጨመሩ አይቀርም። መንግስት በተበደረ ቁጥር በጀት ክፍተት ባለበት ቁጥር እና ያ እንደተጠበቀ ሆኖ በጣም የሚያስገርመው የሀገሪቱ የአጠቃላይ ምርት አሰላል ላይ ግን ወደ ዶላር ሲቀየር በጣም መሰረታዊ ለውጥ አምጥቷል። ከዚህ በፊት የኢትዮጵያ መንግስት የኢትዮጵያ ብር ከዶላር ጋር ሲነጻጸር ያለው ዋጋ ሀምሳ ሰባት ብሎ ነው የሚተምን የነበረው። ስለዚህ በብር የተሰላ ሆነ የሀገሪቱን አጠቃላይ ገቢ ምርት ማለት ነው በሀምሳ ሰባት ብሎ ያካፍለዋል አሁን ወደ ገበያ ስርዓት ሲገባ መቶ ሀያ አምስት ሲገባ ያንን ራሱን ቁጥር በመቶ ሀያ አምስት ስታካፍለው በከፍተኛ ሁኔታ ከግማሽ በታች ነው የሆነው። ከሁለት መቶ ቢሊዮን ዶላር በላይ የነበረው ወደ መቶ ቢሊዮን የወረደው ይሄ አጠቃላይ ለኢትዮጵያ ሕዝብ የሚያመጣው ለውጥ የለም። በዕለት ተዕለት ሕይወቱ ምንም የተለየ በአስር ዶላርም አካፈልከው በመቶ ዶላርም አካፈልከው በአምስት መቶ ዶላርም አካፈልከው ለመንግስት ትግር ቢጠቅም ለፕሮፓጋንዳ ይጠቀምበት ነበረ። ሁለት መቶ ቢሊዮን ዶላር አልፏል፣ ገቢያችን ናህል ደርሷል አ አርቲፊሻል በሆነ ተመን ስለነበረ ከዚህ በፊት የነበረው። ለህብረተሰቡ ህይወት ግን ምንም ለውጥ የሚያመጣው ነገር የለም። በሌላ በኩል ዓለም አቀፉ የገንዘብ ተቋም አይኤምኤፍ የኢትዮጵያን ኢኮኖሚ ማሻሻዎች ለመደገፍ በሚል 248 ሚሊዮን ዶላር ተጨማሪ ብድር መልቀቁን ባስታወቀበት የቅርብ ጊዜ መግለጫው የኢትዮጵያ መንግስት ከአይኤምኤፍ ጋር በተስማማው መሰረት ሪፎርሙን ወይም ማሻሻያውን እየተገበረ መሆኑን ገልጿል። ተቋሙ የኢትዮጵያን ኢኮኖሚ የሚገመግመው እንደ አበዳሪ ነው የሚሉት ዶክተር አብዱል መናን ግምገማው ሀገራዊ ነባራ ሁኔታንም በትክክል ላይገልጽ እንደሚችል ይናገራሉ። ቅለል አድርገን ስናስቀምጠው አይኤምኤፍ የኢትዮጵያ መንግስት አድንቋል ማለት ይቻላል። የተወሰኑ ነገሮች መስራት አለባቸው ቢባልም፣ ግን አጠቃላይ ስምምነቱ ላይ የተካተቱ ነገሮች በቁጥርም በአሐዝም የተካተቱ ነገሮች እንደዚሁም በፖሊሲ ደረጃ ይተግበረው የተባሉ ነገሮች ጥሩ ሁኔታ እየሄዱ ያሉ ነው የሚል ግምገማ ነው ያሰፈረው። ለምሳሌ ምሳሌ ማስቀመጥ እንችላለን። አንድ የውጭ ምንዛሪ ስርዓትን በተመለከተ የኢትዮጵያ መንግስት በፈረንጆች አቆጣጠር በጁላይ እምና ሁለት ሺ አራት ላይ መተግበር ጀምራ፣ ከዛ በኋላም በገበያ መመራት ሄዶ ብሔራዊ ባንክን መስመር ለማስያዝ የሄደበት የብሔራዊ ባንክ ማሻሻያ አዋጅ፣ የባንክ ማሻሻያ አዋጅ፣ የብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍ እነዚህ እነዚህ ነገሮችን በተመለከተ ብዙ ነገሮችን ዳስሷል እና አድንቋል። መስተካከል አለበት ያለው ይሄ ሴፍቲ ኔትን በተመለከተ የኢትዮጵያ መንግስት ወደ ተግባር አልገባም። ከአይኤምኤፍ ጋር በተነጋገሩት ወይም በተስማሙት ሰነድ ላይ ፖሊሲ ለውጡ ምክንያት ወይም በማሻሻያው ምክንያት ኢኮኖሚ ጉዳት ሊደርስባቸው የሚችሉ ሕብረተሰብ ክፍሎችን የሚደገፉበት ስርዓት መኖር አለበት የሚል አለ እና ድጎማ ድጋፍ መደረግ አለበት የሚል ነገር አለ። የኢትዮጵያ መንግስት እሱን በፍጥነት በሚፈለገው ደረጃ አልገባም። ያው ስርዓት መዘርጋት ያስፈልጋል በሚል ጠቅሶታል። እሱን ነው። አበዳሪ ስለሆነ ከአበዳሪ አይን ነው የሚያየው። በአበዳሪ አይን ነው የሚያየው። አበዳሪው ያስቀመጠው ቅድመ ሁኔታዎች ከተሟላለት ጥሩ ነው እያለ መሄድ ነው። ህብረተሰቡ ደግሞ ሌላ ነው አየ እንደ አበዳሪ ነው እያየ ያለው አይምኤፍ እንጂ። በቀላሉ እኮ የነዳጅ ዋጋን መጥቀስ ይቻላል የአገሪቱ የእዳን መግለጽ ይቻላል። እዳ ስለ የውጭ እዳ በብር ሲመነዘር መግለጽ ይቻላል። ብዙ የመንግስት የልማት ድርጅቶች በውጭ ሀገር የተበደሩ በውጭ ሀገር ገንዘብ የተበደሩ እዳቸው እጥፍ ነው የሆነው። በቀላሉ ከሀምሳ ሰባት ብር ይሰላ የነበረ እዳ አሁን ወደ መቶ ሀያ አምስት ብር ሲገባ እዳቸው ከፍ ብሏል። ኢምፖርት የሚደረጉ እቃዎች እንደ ነዳጅ አለ በከፍተኛ ሁኔታ ጨምሯል። እና ኢኮኖሚው ተቀዛቅሷል። መቀዛቀዝ የጀመረው መቼም ከስምምነቱ በፊት ነው ግን ነገሩን የምታይበት ቦታ ይወስነዋል። አይኤምኤፍ ከራሱ አኳያ አይቶታል። ከተስማሙት ስምምነት አኳይቶ ጥሩ ነው አለ። ሌላው ደግሞ ህብረተሰቡ ደግሞ የሚያልፍበት ሌላ ነው እና የታየበት አንግል ነው የሚወስነው ባይ ነኝ። መንግስት የተቋሙን ጥያቄዎች ለመመለስ አዳዲስ የሚጣሉ ግብሮችን ጨምሮ እየወሰዳቸው ያሉ ኢኮኖሚያዊ እርምጃዎች የማህበረሰቡን ኑሮ እያከበደው ነው ሲሉም ዶክተር አብዱል መናን ይተቻሉ። ፖሊሲዎቹ እየተገበሩ ነው። ምንም ማድረግ አንችልም። ተበዳሪነን ችግር ላይ ነበርን ብዙ ችግሮች ኢኮኖሚ ችግር ዛሬ የሚያያቸው የነበሩ ሪፖርቶች ነበሩና እንደው ቀጥታ ከዚህ ጋር ግንኙነት ስለሌለው እና ኢኮኖሚ ችግሩ ደግሞ ለመፍትሄ ደግሞ ተብለው የቀረበው ሀሳቦች ሲተገበሩ የራሱ የጎንዮሽ ጉዳት ይኖረዋል። አሁን ችግሩን መሰለ እነዚህን ለምሳሌ ከአይኤምኤፍ ጋር በተስማማ ናቸው። ለምሳሌ የግብር መጨመርን በተመለከተ ግብሮች እየመጡ ነው። ህብረተሰቡ ላይ በተዳከመ ኢኮኖሚ ላይ ግብር ደግሞ ህብረተሰቡ ላይ ስትጨምርበት በጣም ኑሮ ነው የምታከብድበት። አሁን ይሄንን ለመወጣት የምታደርገው ሌሎቹ ኢኮኖሚውን የሚያነቃ እርምጃ መውሰድ መቻል አለብህ። አብሮ ለምሳሌ ሰላምን ማስበን፣ የመንግስትን ተቋማት ሪፎርም ማድረግ የግሉ ሴክተር በጣም እንዲበረታታና ህብረተሰቡ እንዲሰራ ገቢው እንዲጨምር ማድረግ መቻል አለብህ የሚመጣውን ግብር እንዲቋቋመው ኢኮኖሚው ተዳክሞ ከእንደገና ግብር ክፈል ስትለው የበለጠ ህብረተሰቡን ኑሮ ነው የምታደቀውና የኢትዮጵያ መንግስት ብዙም የሚያስደስትና የተለየ ነገር ሲያደርግ አላየሁ። የአሜሪካ ድምፅ በዚህ ጉዳይ ላይ የመንግስት ምላሽ ለማካተት የገንዘብ ሚኒስቴር ኃላፊዎችን ለማነጋገር ጥረት ያደረገ ቢሆንም ምላሽ ባለመስጠታቸው ማካተት ሳንችል ቀርተናል። የኢትዮጵያ መንግስት በበኩሉ ሀገሪቱ መሰብሰብ ካለባት የግብር ገቢ ከአካባቢው ሀገራት ጋር ሲነጻጸር የምትሰበስበው አነስተኛ መሆኑን በመጥቀስ አዳዲስ የሚጥላቸው ግብሮች ይህን ለማሳደግ ያለ መሆናቸውን ያነሳል። ከሁለት ሳምንት በፊት የጸደቀው የንብረት ታክስ አዋጅን በተመለከተ በዘተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ የሰጡት የምክር ቤቱ የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌም ይህን አብራርተዋል። ኢኮኖሚው ከሚያመነጨው ሀብት በአግባቡ ታክስ እየሰበሰበች አይደለም። ይህ ሁኔታ በጥናት ላይ የተመሰረተ በአግባቡ ኢኮኖሚው ከሚያመነጨው ሀብት ታክስ ተሰብስቦ ፍትሐዊ የሀብት ክፍፍል እንዲኖር መሰራት አለበት። መንግስት የሚያቀርባቸውን ደግሞ አገልግሎቶች መሰረተ ልማትን ጨምሮ የሚሰራው ስራ መሻሻል አለበት። ይሄ ካልሆነ ፍትሐዊ የሀብት ክፍፍልም ከማረጋገጥ አኳያ ችግር ነው የሚሆነው መንግስትም ብቃት ያለውን አገልግሎት ከማቅረብ አኳያ ችግር ነው የሆነ ያለው እና በዚህ ምክንያት ኢኮኖሚው ከሚያመነጨው ሀብት መንግስት በብቃት ታክስ መሰብሰብ አለበት ተብሎ እኮ በዚህ ምክር ቤት ላይ በተደጋጋሚ ተቀምጧል። ከሐምሌ 2016 ዓ ም ጀምሮ እየተገበረ ያለው የምንዛሬ ፖሊሲ ለውጥ የአንድን የዶላር ዋጋ ከነበረበት 57 ብር ወደ 125 ብር በእጥፍ እንዲያድግ አድርጓል። ይህን ተከትሎ የኑሮ ውድነት መባባሱን ነዋሪዎች የገለጹ ሲሆን መንግስትም ይህን ሲያስተባብል ቆይቷል። ዓለም አቀፉ የገንዘብ ተቋም አይኤምኤፍ በበኩሉ በግምገማው የጥቁር ገበያ ጫና በከፍተኛ ሁኔታ መቀነሱንና ይህም የአገሪቱን የምንዛሬ ክምችት እንዲሻሻል ማድረጉን ገልጿል። ይሁንና አሁንም መንግሥት የበጀት ጉድለትን ለመሙላት ተጨማሪ አገር ውስጥ ብድር በመውሰድ ወደ ገበያው ካሰራጨ ግን የኑሮ ውድነቱን ሊያባብስ እንደሚችል አስጠንቅቋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማየ ነውን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት አድማጮቻችን፣ እንዲሁም ተመልካቾቻችን በመቀጠል የተከበረ ስም ባላቸው የዩናይትድ ስቴትስ ዩኒቨርሲቲዎች ውስጥ ትምህርታቸውን እየተከታተሉ ካሉ ትውልድ ኢትዮጵያን ጋር ያደረግነው ቆይታ ይቀርባል። በየዓመቱ በሺዎች የሚቆጠሩ ተማሪዎች በሰሜን ምስራቅ ዩናይትድ ስቴትስ ውስጥ በሚገኙ ትልቅ ክብር በሚሰጣቸው አይቪ ሊግ እየተባሉ በሚጠሩ ዩኒቨርሲቲዎች ውስጥ ይማሩ ዘንድ ያመለክታሉ ከመላ ሀገሪቱ፣ እንዲሁም ከዓለም አቀፍ አመልካቾች ከስምንት ዩኒቨርሲቲዎች የአንዱ ተማሪ የመሆን እድሉን የሚያገኙት ግን ጥቂቱ ብቻ ናቸው። ያን እድል ማግኘት ለአመልካች ተማሪዎችም ሆነ ለቤተሰቦቻቸው የሚሰጠው ኩራት የላቀ ነው። በየል ዩኒቨርሲቲ ውስጥ ተማሪ የሆነችው ሂልዳና ጥበቡ ያን ቅጽበት ዛሬም አትረሰውም። በእጅጉ የሚያስደንቅ ቅጽበት ነበር። ይል ሳለሞ የቆየሁት ትምህርት ቤት ስለነበር አስቀድሜ ነበር ያመለከትኩት። በቀደመው ውሳኔ መሰረት ሳይቀበሉኝ ሲቀሩ ግን ማመልከቻዬ ወደ መደበኛው የቅበላ ሂደት ተዘዋወረ። ህልሜ ላይሳካ እንደሚችል ማሰብ፣ የኋላኋላ ደግሞ ተቀባይነት ማግኘቴን ማወቅ በእጅጉ ስሜት ውስጥ የሚከት ነበር። የምስራቹን በምሰማበት ወቅት ከአባቴ ጋር የተለያዩ ኮሌጆችን እየጎበኘን ነበር። አንዲት ጠባብ ክፍል አግኝቼ ላፕቶፔን ከፍቼ ኢሜሉን ስመለከት ግን ማመን አቃተኝ። ከሌሎች ሰዎች ጋር ወደ ነበረው አባቴ ሮጥኩና ወደ ጆሮ ተጠግቼ የልገባሁ ተቀበሉኝ አልኩት። ፊቱ ዛሬም ድረስ አይረሳኝም። ለማመን ከብዶት ነበር። በመቀጠል እናቴንና የተቀረውን ቤተሰቦቼን ደወልኩላቸው። ሰውን ይዘፍኑና ይጨፍሩ ነበር። መቼም መቼም የማልረሳው አስገራሚ ጊዜ ነበር። ከዩናይትድ ስቴትስ በሺዎች ኪሎ ሜትሮች ርቃ በምትገኘው ኢትዮጵያ የል ዩኒቨርሲቲ ለመቀላቀል እድሉን ካገኙት መካከል አንዷ መርዓት ሰማናት። መርዓት ለቅበላ የሚያበቁ መረጃዎችና መደላድሎች ብዙም በሌሉበት ሁኔታ ውስጥ ሆና ዩኒቨርሲቲውን ለመቀላቀል ስታመለክት እድሉን ስለማግኘቷ እርግጠኛ አልነበረችም። የሚነግረንም ሰው የለም። እና ረፍዶ ነው ብዙ ጊዜ የምናውቀው። ለዛ በጣም ዝም ብዬ እድሌን ለመሞከር ያክል ነበረ አፕላይ ያደረኩት። ከዛ አፕላይ ካደረግኩኝ በኋላ በጣም እንደውም በጣም ወድጄው ትምህርት ቤቱን ስለነበረ ዲስ እንትን ዲሲዥን ሌተር ሲደርሰኝ ራሱ ማየት አልፈለኩም ነበረ። ስለዛ ሳልከፍተው ነው የቆዩትን ውስጥ አይገስ ሶስት ሳምንት ነገር ቆይቻለሁ፣ ሳልከፍተው በጣም መክፈት አቅቶኝ ማለት ነው። እና በስተ መጨረሻ ከከፈትኩት በኋላ በጣም ነው የደነገጥኩት። በቀጥታ እንደውም ጥቁር አንበሳ ነበርኩኝ የህክምና ነበር የደረሰኝ ኢትዮጵያ ባለውበት ሰዓት ማለት ነው፣ ወደዚህ ከመምጣቴ በፊት እና እዛ ቁጭ ብዬ ነው ለአባት እና ለእናቴ ደውዬ ነገርኳቸው። በጣም ተደሰቱ። ያው በጣም ጥሩ ነበረ። ሁለቱ ወጣት ሴቶች በአሁኑ ሰዓት በዩኒቨርሲቲ ውስጥ ወደ ህክምና ትምህርት የሚያሻግሯቸው ትምህርቶችን እየተከታተሉ ይገኛሉ። ዝነኛ በሆነው የዩኒቨርሲቲ ውስጥ የሚሰጠው ትምህርት ከፍተኛ ትጋትና የመንፈስ ጥንካሬ የሚሻ እንደሆነም ይናገራሉ። የባዮ ሞለኪላር ትምህርት ክፍል ሁለተኛ ዓመት ተማሪ ለሆነችው ሄልዳና ዩኒቨርስቲውን በተቀላቀለች ማግስት ፈታኝ የሆነባትን ነገር እንዲህ ታስረዳለች። በተለይ በየል የመጀመሪያ ዓመት ቆይታዬ ብዙ አቅም ያላቸውና በተፎካካሪ ግለሰቦች መከበቤ ጫና ፈጥሮብኝ ነበር። በየል እንደ ሌሎች የአይቪ ሊግ ትምህርት ቤቶች እጅግ የተከረረ ፉክክር ባይኖርም ብዙዎቻችን የድኅረ ምረቃ ትምህርትን አላማ ስላደረግን የአካዳሚክ ደረጃችንን ለማላቅ ጠንካራ ተነሳሽነት አለን። ከዚህ ነባራዊ ሁኔታ ጋር ለመላመድ ፈታኝ ነበር። ምጡቅ አስተሳሰብ ባላቸው እኩዮቼ መከበቤን ተከትሎ በራሴ ለመተማመን ከብዶኝ ነበር። ጠበቅ ያለው የትምህርት አሰጣጥ በራሴ እስክጠራጠር የል ውስጥ ባለኝ ስፍራ ላይ ጥያቄ እንዳነሳ እስከ ማድረግ የደረሰ ጫናም አሳድሮብኛል። በጊዜያት ውስጥ ግን እነዚህን ስሜቶች ለማሸነፍ ችያለሁ። ከፍተኛ ፈተና ነበር። የሞለኪላር ባዮፊዚክስ እና ባዮኬሚስትሪ ትምህርት ሶስተኛ ዓመት ተማሪ የሆነችው ምርአት በበኩሏ የጊዜ አጠቃቀምና ትምህርቱ የሚሰጥበት ሂደት ተወልዳ ካደገችበት ሀገር ጋር ባለው ልዩነት ምክንያት የእንግድነት ስሜት ተሰምቷት እንደነበረም ትናገራለች። አሰጣጡ በጣም ጥሩ ነው። ብዙ ጊዜ አሁን ከኢትዮጵያ በተለይ የሚለየው ነገር አስተማሪ እና ተማሪ ኢንተራክሽኑ በጣም ኢትዮጵያ፣ በጣም ትንሽ ነው። ብዙ ጊዜ አስተምረው ነው የሚወጡት። ያን ያክል ጥሩ የሆነ ግንኙነት አትፈጥርም ከአስተማሪ ጋር። እዚህ ግን በጣም እንደ ቤተሰብ ናቸው። ያግዙሃል። የራሳቸው የሆኑ ሰዓቶች ያመቻችሁልሃል አንተን ለመርዳት ማለት ነው። በጣም ጥሩ አስተማሪዎች ነው ያሉት። ነገር ግን አንድ ትምህርቱ ላይ ያለኝ የተወሰነ ቅሬታ እዚህ ያሉት አስተማሪዎች ፕሮፌሰሮች ናቸው። ሞር ፎከሳቸው ወደ ሪሰርች ነው። የሚሰሩትን ሪሰርች ነው የሚወዱት። ስለ ሪሰርች ተወራቸው፣ በቃ ሙሉ ቀን አይደብቸውም። እና ትንሽ ያ ነገር አንዳንዴ ሞር ከአስተማሪነት ሚናቸው ላይ ትንሽ ይቀንስባቸዋል። ለዛ ሞር ፎከስ አድርገው ላይክ ማስተማሩ እንደ ጎን ለጎን የሚታይ ስራ ነው እንጂ ሜን ስራቸው አይደለም። ጀስት ፕሮፌሰርነቱንም ለማግኘትም የሚያደርጉት ነገር ስለሆነ ማለት ነው። ግን ኢትዮጵያ ግን በጣም ጠንካራ አስተማሪዎች አሉ። ስራቸው ያ ነው። ለዛ በጣም ተደስተው ጓጉተው ነው የሚያስተምሩ። በተጨማሪም ደግሞ አሁን በጣም በእንትንም እንቀራረባለን ብዙ ጊዜ በእድሜም ሆነ በትምህርት ስታተስ ሞስትሊ እኔ ኔጌቲቭ ነው ብዬ አላስብም። ኢት ማይ ቢ ኮንትሮቨርሺያል ግን ማስተርሶች ምናም ናቸው የሚያስተምሩን፣ ላይክ ማስተርስ ኦር ዲግሪ ያለው ሰው እና ያ ነገር ጥሩ ነው ብዬ አስባለሁ። ምክንያቱም ትምህርቱን በንበኛ መልኩ ለመመጠን በጣም ቀላል ነው። እንደዛ ሲሆን ፕሮፌሰሮች በጣም ብሮድ እውቀት ስላላቸው ሌላ ነገር ሲያወሩ ምናምን የሆነ አንዳንዴ ሳት ያደርጋሉ ከማስተማር ሂደት ላይ ያስተዋልኩት ነገር እሱ ነው። እንደ ምርዓት ያሉ በተለይ ከኢትዮጵያ ወደ ዩናይትድ ስቴትስ የሚመጡ ተማሪዎች ከሀገሬው ባህል ጋር ለመግባባት ጊዜ ሊፈጅባቸው ይችላል። ምርዓት ለትምህርት የመጣችበትን ሀገር ባህል ፈጥኖ በመረዳትና በማክበር ቆይታዋን የተሻለ ለማድረግ እንደቻለች ትናገራለች። ዩናይትድ ስቴትስ ውስጥ ያደገችው ሄልዳና በበኩሏ ከኢትዮጵያዊ ማንነቷ ጋር የበለጠ ለመቀራረብ እድል ያገኘችው የል ዩኒቨርሲቲን ከተቀላቀለች በኋላ እንደሆነ ታስታውሳለች። በማመለክትበት ጊዜ ደጋፊ ማህበረሰብ ማግኘት ለእኔ ወሳኝ ነበር። አርካንሳስ ውስጥ ሳድግ ከባህሌ ጋር የነበረኝ ቁርኝት የተወሰነ ስለነበር ከማንነቴ ውስጥ ግዙፉ ክፍል እንደጎደለ ይሰማኝ ነበር። በየል ዩኒቨርሲቲ የሚገኘው የኢትዮጵያ ተማሪዎች ማህበር ባለፉት ሁለት ዓመታት ውስጥ ለእኔ ግሩም ማህበረሰብ ሆኖልኛል። ከሌሎች ትምህርት ቤቶች ጋር ሲወዳደር አባላቱ አነስተኛ ቢሆኑም በዚህ ሀገር የተወለዱና ዓለም አቀፍ የኢትዮጵያና ኤርትራ መሰረት ያላቸውን ተማሪዎች አካቷል። የባህላዊ ምግብ ማብሰል ውድድርን፣ የአዲስ ዓመት በዓልን የመሳሰሉ የተለያዩ ዝግጅቶችን እናዘጋጃለን። በኢትዮጵያውያን ባህላዊ ውዝዋዜ ላይ የሚያተኩር ደስታ የተባለ የውዝዋዜ ቡድንም አለን። በዚህ ቡድን አማካኝነት የተለያዩ ብሔረሰቦችን ጭፈራ ተምሬያለሁ። ብዙ ጓደኞቼ እኔን ለማገዝ በአማርኛ ስለሚያናግሩኝ አማርኛዬንም ቀስ በቀስ አሻሽያለሁ። እያለሁ የዩኒቨርሲቲን የመሰሉ የሚቀበሏቸው ተማሪዎች እጅግ ጥቂት በሆኑባቸው የትምህርት ተቋማት ውስጥ ተቀባይነትን ለማግኘት ጥብቅ የማጣሪያ ሂደትን ማለፍ ይጠይቃል። ለመሆኑ መሰል የትምህርት ተቋማትን መቀላቀል የሚሹ ወጣቶች ምን ሊያደርጉ ይገባል? ምርአት ሰማህ። በመጀመሪያ ያው ትንሽ ያስቸግራል፣ እውነት ነው። ግን ትምህርት ቤቱም ማህበረሰቡም ብዙ ጊዜ እንደዚህ አይነት ኦፖርቹኒቲዎች እንዳሉ አያሳውቁም። ለዛ በተቻለ አቅም ከውጭ እንደዚህ አይነት ነገር ፍላጎት የሚኖርን ከሆነ ጉግልም አሁን በጣም የተስፋፋ ነገር ነው። በደንብ ሰርች ማድረግ ዩኒቨርሲቲዎቹን ማወቅ፣ ምን አይነት ነገር እንደሚፈልጉ፣ ምን አይነት ሚሽን እንዳላቸው፣ ምን አይነት ኮር ቫሊዩ እንዳላቸው መረዳት እና እነዚህ አይነት ነገሮችን ሞር አፕላይ በሚያደርጉበት ጊዜ እንዲጠቀሟቸው ማድረግ ነው የመጀመሪያው ነገር። ሁለተኛው ደግሞ እርዳታ መጠየቅ፣ ምንም ማለት አለ ያው ትንሽ ይከብዳል፣ እንደ ኢትዮጵያኖች ግን፣ አንድ ሰው የምትፈልግበት ደረጃ ጋር ካለ እና እንደ አጋጣሚ የሆነ ከዛ ሰው ጋር ኮኔክት የምታደረግበት እድል ከተፈጠረ፣ ኢቨን ባይፈጠር ራሱ ኮኔክሽኑን ለመፍጠር መሞከር በጣም ኢምፖርታንት ነው ብዬ አስባለሁ። እኔ አሁን በጣም ብዙ ተማሪዎች በዚህ አጋጣሚ ሪቻውት ያደርጉ ድሮ መማርበት የነበረበት ቦታ ሊሆን ይችላል፣ ከዛም ውጭ ሊሆን ይችላል። በአብዛኛው አዲስ አበባ ውስጥ ያሉ ተማሪዎች በተለይ ሪቻት ያደርጉኛል ስለ እንደዚህ አይነት ነገር እና ማንም ሰው እኔም ተረድቼ ነው እዚ የደረስኩት ሰው መርዳቱን እፈልገዋለሁ። ለዛ ሰው ሁሉ ጥሩ ኦፕን የሆነ ማይንድ አለው ብዬ ነው ማስበው። ለዛ ሁሌም ቢሆን እርዳታ መጠየቁ ጥሩ ነው። ሲቀጥል ደግሞ ዩትዩብ በጣም አሁን ኢሴ ምናምን ሲጻፍ በጣም የሚቸገሩት ተማሪዎች ያው የጽህፈት ክህሎታቸው ላይ ነው። ያው በሌላም ቋንቋ በእንግሊዝኛም ስለሆነ አፕሊኬሽኑ የሚሆነው ትንሽ ይቸገራሉ እና ያንን ያንን ነገር ለማዳበር ዩትዩብ ቪዲዮዎች ላይ ፍሪ የሰሩትን ሰዎች ከዚህ በፊት ያጋራሉ የጻፏቸውን ኢሴዎች፣ እና እነሱን ነገሮች በጣም መጠቀም እነሱን ፕላትፎርሞች ሞር ወደዛ ጊር ፎከስ እንዲያደርግ ማረግ። ኤልዳና በበኩሏ አመልካቾች ወደ ዩኒቨርስቲው በሚልኩት ማመልከቻ ውስጥ ሊያካትቱት ስለሚገባው ጉዳይ ቀጣዩን ታክላለች። ለዚህም ሆነ ለሌሎች የአይቪ ሊግ ዩኒቨርሲቲዎች የሚያመለክቱ በሚሊዮኖች የሚቆጠሩ ሰዎች ተመሳሳይ ታሪኮችን ይልካሉ። እኔ ግን የእያንዳንዱን ሰው ታሪክ ልዩ የሚያደርጉ መለያ ባህርያት አሉ ብዬ አምናለሁ። የማመልከቻ ሀተታዬን በምጽፍበት ጊዜ ልዩ በሚያደርገኝ ነጥብ ላይ ነበር ያተኮርኩት። አንድ የቤተሰቤ አባል በእያንዳንዱ ትንሽ ነገር ውስጥ ልዩ የሚያደርጉ ጉዳዮች እንዳሉ አስታውሶኛል። ለምሳሌ በአስራዎቹ ዕድሜ ውስጥ ከቤተሰቦቼ ጋር ከስፍራ ስፍራ በመዘዋወር ኖሬ ነበር። መጀመሪያ ላይ ይህን እንደተለመደ ተሞክሮ ቆጥሬው ነበር። ነገር ግን ይህ ሁኔታ ለሌሎች ትምህርት ቤት ስርዓቶች ራሴን በማደራጀት እና ለትምህርት ቅድሚያ በመስጠት ረገድ ምን አይነት ተጽዕኖ እንዳሳደረብኝ ማጋራት በመቻሌ ከሌሎች አመልካቾች ጎልቼ እንደወጣ ረድቶኛል። ሁለቱም የኤል ዩኒቨርሲቲ ተማሪዎች የጀመሯቸውን ትምህርቶች በብቃት በማጠናቀቅ የህክምና ትምህርታቸውን ለመቀጠል ህልም ሰንቀዋል። ታታሪነትና ለሚገጥሙ መሰናክሎች እጅ ያለመስጠት ከፍተኛ ፉክክር ባለባቸው የአሜሪካ የትምህርት ተቋማት ውስጥም ለመልካም ደረጃ የሚያደርሱ ለመሆናቸው የሁለቱ ወጣቶች ልምድ አስታዋሽ ይመስላል። አሜሪካ ድምፅ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ። የአሜሪካ ድምፅ ስርጭት ይቀጥላል። በመቀጠል ስመኝ ሸቆየ በግጭት አፈታቶች ሂደት ውስጥ በመሳተፍ ባደገችበት አካባቢ ዘላቂ ሰላም ሊሰፍን የሚችልበትን መንገድ በማፈላለግ ላይ የምትገኝ ወጣትን ታስታውቀናለች። ፋጡማ አህመድ ተወልዳ ያደገችው በአፋር ክልል ከሰመራ ከተማ በ10 ኪሎ ሜትር ርቀት ላይ በምትገኘው ዱብቲ ከተማ ነው። በፌዴራል መንግስትና በህወሀት መካከል የተቀሰቀሰው ጦርነት ወደ አጎራባቾቹ የአፋርና የአማራ ክልሎች በተዛመተበት ወቅት ዱብቲ ከተማ በርካታ ተፈናቃዮችን በማስጠለሏ ፋጡማ በነዋሪው ላይ የደረሰውን ከፍተኛ ጉዳት በቅርበት መመልከቷን ትገልጻለች። በጦርነት የተጎዱ አካባቢዎች ያው በስራ ጉዳይም እንዲሁም በተለያዩ አጋጣሚዎች እጂ ለማየት ሞከሬ ነበር እና በጣም እዛ አካባቢ ያለው ሁኔታ በጣም ያሳዝናል። ማለት እኔ በሄድኩበት ጊዜ ምንም አይነት ሰርቪስ አልነበርም። እዚ አካባቢ ትምህርትም፣ ውሃም፣ ጤናም የተለያየ ሰርቪስ ና ሪሰርች አልሆኑም ነበር የሄድኩበት ሰዓት እና በጣም ጉዳት ውስጥ ነበሩ። ኢቨን ኢሞሽናሊ ለራሱ የዛው አካባቢ ሰው ኢሞሽናሊ ሜንታሊ የስነ ልቦና ትልቅ ጉዳት ደርሶባቸው ነበር። እንዲሁም አካላዊ ጉዳት ደርሶባቸው አይቻለው። ሴቶች፣ ህፃናቶች፣ እዛ አካባቢ የሚኖሩ የተለያዩ የማህበረሰብ ክፍሎች አካላዊ ጉዳት ደርሶባቸው ተመልክቻለው። የሃያ ስድስት ዓመቷ ፋጡማ እንደምትለው ከሰሜን ኢትዮጵያው ጦርነት በተጨማሪ በአፋርና በሶማሌ አዋሳኝ አካባቢዎች በተደጋጋሚ የሚደርሱ ግጭቶች ያደረሷቸው ውድመቶች በተለይ በወጣቱ ላይ ያደረሰው አካላዊና ስነ ልቦናዊ ጉዳት ከፍተኛ ነው። ደግሞ ጦርነት ያለበት አካባቢ ላይ ስትኖሪ በጣም ብዙ ጉዳቶች አሉ። መጀመሪያ ያው አንሰርቴኒቲ ያለ ማለት ማለት ከነገ ወዳምን ይገጥመኛል ብሎ ማሰብ እርግጠኛ ለመሆን ወደ ልማትና ራስን ወደ ማብቃት ከመሄድ ይልቅ ወደ ጦርነት መሳተፍም ሊኖርብሽ ይችላል። ያው ኤሪያሽ ላይ እስካለ ድረስ ወደሽም ሆነ ተገደሽ ወደ ጦርነት ልትገቢ ትችላለሽ፣ እንዲሁም ደግሞ በዛ ጦርነት ሰለባ ልትሆኚ ትችላለሽ። አቷስቲ ሞሮበር ደግሞ ወጣት እንዲሁም ደግሞ ሴት ስትሆኚ በጦርነቱ የመጎዳትሽ ድግሪው በጣም ከፍ ይላል እና በጣም ጉዳት ያስከትላል። ፋጡማ በተደጋጋሚ ከሚከሰቱ ግጭቶችና የፖለቲካ አለመረጋጋቶች በተጨማሪ በተፈጥሮ አደጋዎች ምክንያት ለተደጋጋሚ ድርቅ በምትጋለጠው የአፋር ክልል ውስጥ ማደጓ የፈጠረባትንም ጫና ትገልጻለች። በጦርነት ምክንያት ይበል ቤተሰብ ያው አንቺ ትምህርት ቤት ትምህርት ላይ እንድትውለ ወይም ደግሞ እዛ ሂጄ ጅጅጋ ዩኒቨርሲቲ በሰላም ገብቼ እንደማር በማለት የተለያዩ ወጪዎች ላይ ይዳረግ ነበር። ለምሳሌ ፕሌን ትኬት መቁረጥ ሊሆን ይችላል። ሰላም ስላልነበረው ኤሪያው ማለት ነው። ሞሮቨር ያው ኮንፍሊክት ስንል ያው አፋር ክልል የሰሜን ኮንፍሊክትም ነበር እንዲሁም ደግሞ ሶማሌ ክልል በተለያዩ አጋጣሚዎች የተለያዩ ኮንፍሊክቶች ነበር እና ወደ አዲስ አበባ የሚሄደው መንገድ በጣም ለብዙ ሰዓት ዝግ ነበር እና አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በቅንብሩ ደግሞ ብርሃን ኃይሉ አብረናችሁ ቆይተናል። ዋና አዘጋጃችን ጽዮን ግርማ ናት። መልካም ምሽት ይሆንላችሁ።